የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም እንደምን አመሻችሁ አድማጮቻችን። ይህ ጋቢና ነው። ከአሜሪካ ድምፅ ራዲዮ በሳምንት ውስጥ ካስደመጥናችሁ መሰናዶች መካከል የተወሰኑትን በድጋሚ እንሰማለን። ጥዑም ሙዚቃዎችን የምናዳምጣለን። ሀብታሙ ስዩም አብሬያችሁ አመሻለሁ። በባህር ዳርና አካባቢ የሚኖሩ አሳ በማስገር በመሸጥና በማከፋፈል ላይ የተሰማሩ ነዋሪዎች አዲስ ፈተና ገጥሟቸዋል። ገበያቸው ተቀዛቅዘዋል። ሸማቾች እንደ ወትሮ መምጣት ትተዋል። ፈተናው አሳ መመገብ የኮቪድ-19 በሽታን ያስተላልፋል ከሚለው ያልተረጋገጠ መረጃ ጋር የሚገናኝ ነው። አስቴር ምስጋ ነው። በኢትዮጵያ በስፋቱ አንደኛ የሆነው የጣና ሐይቅ እንዲሁም የረዥሙ የአባይ ወንዝ ከሚገኝባት ባህር ዳር ሌላው መገለጫ የአሳ ሀብት ነው። የተፈጥሮ ጸጋዎቿን ለመመልከት የሚመጣ ጎብኝም በጣና ሐይቅ ዳርቻ በተከፈቱ መዝናኛዎች አሳ መመገቡ የማይቀር ነው። በጣና ሐይቅ ከ7300 ቶን በላይ አሳ በዓመት እንደሚመረትም መረጃዎች ያመላከታሉ። ባህር ዳርና አካባቢዋን ለመጎብኘት የመጣ አለበለዚያም እግር ጥሎት ከተማዋን የረገጠ ቱሪስት የሚመገበውም ከዚሁ ሀይቅ የሚወጣውን አሳ ነው። ይህ ብቻ ግን አይደለም። አሳ ማስገር በሀይቁ ዙሪያ የሚኖሩ አርሶ አደሮችም መተዳደሪያ ሆኖ ቆይቷል። የባህር ዳር አሳና ሌሎች የውሃ ውስጥ ህይወት ምርምር ማዕከል ዋና ዳይሬክተር አቶ ደረጀ ተዋበ ይህንን እውነታ ያብራራሉ። አምስት ሺ አራት መቶ ሶስት አሳ አስጋሪዎች አሉ እየሳ አሁን እንግዲህ አንድ ሺ ሊጨምር ይችላል። የኮሮና ቫይረስ መከሰት ግን ሁኔታዎችን አወሳስቧል። ለወትሮው በጎብኚዎች እና በነዋሪዎች የሚጨናነቁት በጣና ሀይቅ ዳርቻ ያሉ የአሳ ቤቶችም ደንበኛ ርቋቸዋል። አሳ ማስገሪያ ጀልባዎችም ስራ ፈትተዋል። አሳ ጣቢ የጉልበት ሰራተኞችም በቦታው አይታዩም። ለዚህ ምክንያቱ አሳ መመገብ የኮሮና ቫይረስ ያስተላልፋል የሚል መረጃ በአንዳንድ ባለሙያዎች ጭምር መሰራጨቱ እንደሆነ አሳ አስጋሪዎችና የአሳ ምግብ ቤት ባለቤቶች ይናገራሉ። አቶ ጌትነት አየልኝ በባህር ዳር ከተማ በተለምዶ ሚካኤል በሚባለው አካባቢ የሚገኝ አንድ የአሳ ቤት ባለቤት ናቸው። ወትሮ በደንበኛ ይጨናነቅ የነበረው ምግብ ቤታቸው ዛሬ ጸጥ ረጭ ብሏል። ለደንበኞቹ መጥፋት ዋናው ምክንያት አሳ መመገብን በተመለከተ የተሰራጨ የተሳሳተ መረጃ ነው ነው ይላሉ። እኔ እንደተረዳሁት ያው በአነጋገር ምክንያት ይመስለኛል። ለምን ያው አሳ እንዳትበሉ ነው የተባለ ሲነገር እና ያንን በተመለከተ ሰውም የለም አሳስ ጋሪ ነኝ ያሉት ሞገስ ሰጠኝ። የተሳሳተ መረጃ የተሰራጨው በአንዳንድ ባለሙያዎችና የመገናኛ ብዙኃን እንደሆነ ይናገራሉ። አሳችን በአጋጣሚ እንደከዘነ ወይም እንደያዝነ ይህ በሽታ ከመጣ በኋላ አሳ እንዳትበሉ ኮረና ያስተላልፋል ስለተባለ ማንም ሰው ሆቴልም ወይም ደግሞ ግለሰብ፣ ማንኛውም አሳ የሚጠቀም ሰው ግዥ ከኛ ቦታ እየመጣ አይደለም። ምክንያቱም የሚዲያ ችግር ወይም ደግሞ የባለሙያ ችግር ስለሆነ የአሜሪካ ድምፅ ያነጋገራቸው አንዳንድ የባህር ዳር ከተማ ነዋሪዎችም አሳ መመገብን በተመለከተ ግልጽ ያለ መረጃ እንደሌላቸው አስረድተዋል። ከነዚህ አንዷ ወይዘሮ ትግስ ገረመው በመገናኛ ብዙኃን ሲተላለፍ በሰሙት መረጃ ምክንያት አሳ ከመመገብ መቆጠባቸውን ይናገራሉ። ጣና ዳር ልጆችን ቤተሰብ ተሰብስበን ሂደን እንበላ ነበረ። አሁን ኮረና ከመጣ በኋላ ግን ቴሌቪዥን ላይ ሳይ አሳና ጥሬ ስጋ በቀይ ኤክስ ተደርጎ አየሁት። እኔ ጥብሱ ይሁን ይሁን ጥሬውን ይሁን ይሁን አላቅም ነው አሁን ከዛ ውዴ ይጃላቅም ኮሮና ያስተላልፋል ብለው ነው የተገነዘቡት ማለት ነው። አዎ እሱ ይሄ በሽታ ከመጣ ነው እንደዛ ተብሎ እንጂ እንመገባለን እየሄድን በሳምንት አንድ ቀን፣ ከቤት ከምንሰራ ስራ አድካሚ ስለሆነ በሳምንት አንድ ቀን ሄደን እዛ ጣና ዳር ቁጭ ብለን ተዝናንተን በልተን እንመጣ ነበር። አሁን ግን አቁመናል። ግን በቴሌቪዥን ኤክስ ተደርጎ አሳ ጥሬ ስጋ እንዳትበሉ ተብሎ በቴሌቪዥን በኤክስ በቀይ ኤክስ ተብሎ አይቻለሁ። ያው እንግዲህ ተከልክሏል ብዬ ነው የማስበው። ሚዲያው ዝም ብሎ አይናገርም፣ ያው ከባለሙያ ካልሰማ ወይም ካልተነገረው ዝም ብሎ ብድግ አድርጎ አይወራም። ስለዚህ ባለሙያ ደግሞ የተናግሮታ ብዬ ነው ማስበው ። ነዋሪዎቹ ይህንን ይበሉ እንጂ ከአሳ ንግድ ጋር ጥብቅ ቁርኝት ያላቸው ነጋዴዎች ስለ አሳና ኮሮና ያላቸው ግንዛቤ የተለየ ነው። በእሳት ከተነካ አሳ ያስተላልፋል እንደ ማንኛውም የስጋ ዘርፍ ስለሆነ፣ ግን በጥሬው ግን ከኔ ጀምሮ አሳ ተጠቃሚ ሲሆን፣ በጥሬው ግን ምንም የሚበላ ሰው የለም እንደኛ ከኮሮና በተጨማሪ በጥሬው ኮሶ ስለሚያስዝ በእኛ አካባቢ ጥሬ አሳ ብዙ አይበላም አንተ ስላሳ ያለህ ግንዛቤ ኮሮና ያስተላልፋል ወይስ አያስተላልፋል እኔ አያስተላልፍም ብዬ ነው የማስበው ለምን ደግሞ ያስተላልፋል ብሎ ከታሰበም እንኳን ሳይበስል የሚበላ ሰው የለም ሁሉም ሰው በስሎ ምናምን ይበላል እኔም አሁን አሳ ብላለሁ ግን በጥሬው አትሁ የሚል ነው የተባለ ነው የመሰለኝ ዶክተር ወንድም ያገኘም ቢያለ በባህር ዳር ዩኒቨርሲቲ የማህበረሰብ ጤና ስፔሻሊስት ናቸው። አሳ የኮሮና ቫይረስ ያስተላልፋል የሚለው መረጃ የተሳሳተ መሆኑን ያስረዳሉ። እነዚህ ምግቦች የሚበሉት እሳት ለክቷቸው፣ ኮቪድ ደግሞ በቀላሉ በሳትቻሳው በቀላሉ ለሙቀት ለምን ለምን ሲጋለጥ የሚሞት ቫይረስ ነው። ሁለተኛ ነገር ደግሞ የበሰለ ምግብ በተለይም ደግሞ ቫይረሶች ኮቪድ አይነት ቫይረሶችን የኢትዮጵያ ጤና ሚኒስቴርም አሳ መመገብ የኮሮና ቫይረስ ያስተላልፋል የሚለው መረዳት የተሳሳተ መሆኑን አስታውቋል። አብስሎ መመገቡ እንዳይዘነጋ ከማስታወስ ጋር የሚኒስትሩ የኮሚኒኬሽን ዳይሬክተር ዶክተር ተገኔ ረጋሳ ይህንኑ ነው የሚያብራሩት እ እንደ ጤና ሚኒስቴር የህብረተሰባችን ጥሬ ስጋ እና ያልመሰሉ የአሳ ምርቶች እንዳይመገብ ምክር ሰጠናል። መግለጫም ተሰጥቶበታል በዚህ ጉዳይ ላይ ከዚህ አንጻር አሁንም እናስተላልፈው መልዕክት ምንድን ነው? ያልበሰሉ የአሳ ምርቶችን እና ቶታሊ ሙሉ በሙሉ አሳን እንዳይመገብ አላለም። ያልበሰሉ ግን መብሰል አለበት። የአሳ ምግቦችን ስንመገብ አፍለን መጠቀም እንችላለን። ያልበሰሉ የአሳ ምርቶችን ግን መጠቀም አይመከርም እና በዚህ መሰረት ህብረተሰቡ ይህንን አውቆ አስፈላጊውን ጥንቃቄ እንዲያደርግ ይመክራሉ። የቫይረሱ ስርጭትን ለመከላከል በተረጋገጡ መረጃዎች ላይ ብቻ መመስረት እንደሚገባ ባለሙያዎቹ ይመክራሉ። እጅን አዘውትሮ መታጠብ፣ ከንኪኪ መቆጠብ፣ ርቀትን መጠበቅና ያልበሰሉ ምግቦችን አለመመገብ ደግሞ ሊወሰዱ ከሚገባቸው ጥንቃቄዎች መካከል ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ጋቤና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ወደ ሰላሳ የሚጠጉ የሙዚቃ ባለሙያዎች የተሳተፉበት አነቃቂ ሙዚቃ ከትናንት በስቲያ ተለቀዋል። የሙዚቃው ደራሲ አቀናባሪና አጃቢ ምስሉን የሚያዘጋጀው ኢዮኤል መንግስት ነው። የያሬድ ሙዚቃ ትምህርት ቤትም መምህር ከሆነው ኢዮኤል ጋር ቅኔ ነው ሀገር ስለተሰኘው የትብብር ስራ ተጫውተናል። በስራው ላይ የተሳተፉትን ከያንያን በጥቂቱ ከሚያስተዋውቅበት ጨዋታችን ይጀምራል። እዚህ ሙዚቃ ላይ ሀያ የሚሆኑ የመሳሪያ ተጫዋቾች የሙዚቃ መሳሪያ ተጫዋቾች አንጋፋና ወጣት እንዲሁም አስር የሚሆኑ አንጋፋና ወጣት ድምፃዊያ በዚህ ሙዚቃ ላይ ተሳትፈዋል። መሰሪያ መጫዋት ላይ ከአንጋፋዎቹ ቀደም ካሉት ከነ ዶክተር ዝራባተ ጀምሮ ረዳት ፕሮፌሰር ሀይሎ አለማየው የአሬዲ ሙዚቃ ትምህርት ቤት ዳይሬክተር ሰላማዊ ታረገው እንዲሁም እስካሁን ካሉት ጀኔሬሽን ድረስ ተጫውትናል። በድምፅ ሆኖች በኩል ደግሞ ከንጋፋዎቹ አስራ ዘጠኝ ሀምሳዎቹ እንቁ ከነበሩት ከጋሽታ አደለ በቀለ ጀምሮ አስራ ዘጠኝ ሰባ ና ሰማናዎቹ ላይ ጥሩ ተፅዕኖ ፈጥረ ነበር እና እስካሁን ድረስ ተወዳጅነታቸው ዘለቀው ነጽቅ ሽብስ ና ነው ይደበበ እንዲሁም በአስራ ዘጠኝ ዘጠናዎቹ አንዱ ሚል ህዝብ ያደረሰው እና እጅግ ተወዳጅነትን ያተረፈው ሀይል እየታደሰ በኋላም በስርጻ ስብሐት እንዲሁም ሌሎች ወጣት ሚካኤል ለማ ደግሞ ሰው ማስፋል የሚርቃቸው ገለታ የማርያም ቸርነት መሀሌት እነዚህ ወጣት ድምፅ ያመች ናቸው። እነሱ ተሳትፈውበታል። እንግዲህ ሙዚቃውን ሳዳምጠው ስለ መተሳሰብ፣ ስለ መፋቀር፣ አንዳችን ለአንዳችን ደግ ስለመሆን አብዝቶ የሚሰብክ ሙዚቃ ነው። በዚህ ሰዓት እንደዚህ ያለውን ሙዚቃ መስራትና ማውጣት አስፈላጊነቱ ምንድን ነው ብለህ ታስባለህ? እንግዲህ አስፈላጊነት ምንድን ነው? በተለይም በአሁን አለማችን የተገጠመን ችግር የኮቪድ ናይንቲን በሽታ እንግዲህ ሀገራችን ላይ ነገር አሳሳቢ ሆናል። ግን በግሌ ምንድን ነው በሽታው ሊያደርስ ከሚችለው ጉዳት ሰው ሁኔታ ዝቅተኛ ገበ ያላቸውን ዜጎቻችንን፣ አዛውንቶች፣ አረጋውያን፣ ህጻናቶች እና የጎዳና ላይ ዜጎችን በዚህ ጊዜ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ እንዳያስከትል ስለሰጋው እና በዚህ ጊዜ መዋደድ እንዳለብን፣ መተዛዘን እንዳለብን፣ አብረን መቆም እንዳለብን እና ይህን ችግር ለማለፍ ደጋገፍ እንዳለብን ለማሳየት ከዛ መሰረታ ያራት ሙዚቃ ነው። በሙዚቃው ማጀቢያ ቪዲዮ ላይ እንደሚታየው አንጋፋና ወጣት የኪነጥበብ ሰዎችን ነው ለማቀናጀት የሞከርከው። በሁለቱ መካከል ደግሞ የትውልድ ልዩነት አለ። ወደ አንድ ስሜት፣ ወደ አንድ ስራ ለማምጣት ምን ያክል የማግባባት ስራ ፈጅቶብሃል? እንግዲህ መጀመሪያ ገጥምና ዜማውን ጽፌ በኋላ ሊሆን የሚችለውን ምስል በአይምሮ እያሰብኩ የሰራሁትና የመጀመሪያው ነገር ያልኩት አጭር የመልዕክት ጽሑፍ ጽፌ፣ ሳምፕል ሙዚቃ፣ መነሻ ሙዚቃ በአንድ ድምጻዊት እዚሁ ሙዚቃ ለመተሳተፍ ስልቹ የማርያም ቸርነት ጥሪ ያቀረብኩላቸው ጥሪ የሚለው እንግዲህ ምንድን ነው? ይህን ጊዜ እንደሚሻገር አሁን አስከፊ ጊዜ እንደሚሻገር። ምክንያቱም እንዲህ አይነት በሽታዎች ወይም ሌላ አስቸጋሪ ጊዜቶች በታሪክ ከዚህ በፊትም ተከስተዋል፣ ነገር ግን አልፈናቸዋል እና በዚህ ውስጥ የሚያስፈልገው ዋናው ትልቁ ነገር ሰው መሆኑና ሰው ሆኖ መገኘት ስለመሆኑ አጠራ ለማብራሪያ ጽፌ ባይምሮ የላሉ ሰዎች መልዕክትን አደረስኩኝና እንግዲህ መልዕክትን ወዲያው እንዳየት ከአንጋፋዎቹ ጀምሮ በተለይ ዝናቸው ሳይገድባቸው ታዋቂነታቸው ሳይሸሽጋቸው እዚህ ስራ ላይ ወደውት አምኖበት ይህ ትልቅ ስራ ነው። ሐሪፍ ሊሻገር ዘመን ሊሻገር የሚችል ስራ ነው ብለው ፈጣን ምላሽ አድርገው አብረን ከዛ ቁጭ ብለን እየተመካከርን የተሰራ ስራ ነው በእውነቱ። ኦልሞስት እንግዲህ ከአንዱ በላይ የፈጀ ሙዚቃ ስራ ነው። ለማስተማሪያነት የሚቀርቡ ሙዚቃዎች፣ የሙዚቃ ስራዎች ኪነ ጥበባዊ ጣዕማቸው ላይ ደግሞ ጥያቄ ይቀርባል። እንደዚህ ያለ ነገር እንዳይፈጠር በጣዕሙም ከፍ እንዲል በመልእክቱም ከፍ እንዲል ምን ያክል ጥረት አድርጋችኋል? ምን ያህል ተሳክቶልኛል ብለህ ታስባለህ? አዎ፣ እንግዲህ እንደሚታወቀው በታሪክ በኢትዮጵያ የሙዚቃ ታሪክ ውስጥ በኦርኬስትራ ሙዚቃ ይሰራ ነበር። ቀደም ባለ ታሪኩ በተለይ በአስራዘጠኝ ህንሳዎች ና ስልሳዎች ውስጥ ክቡር ዘበኛ ማንሳት እንችላለን። ምድር ጦር፣ ፖሊስ ኦርኬስትራ እነዚህ በጣም እንግዲህ ዓለም ላይ አይኮኒክ የሚባሉ የሙዚቃ አበርክቶችን ያበረክቱ ኦርኬስትራዎች ናቸው እና እስካሁን ድረስም በውጭ የዓለም በእናንተ ምዛ በተለይ መስናት ይቻላል በተለይ ኢትዮፒክስ ሪከርዲንግ ኳሊቲያቸው በጣም ከፍተኛ ነው። ምክንያቱም የተፈጥሮ ድምፅ ነው በዚህ ሙዚቃ መሳሪያዎች ውስጥ የሚገኘው እና ነገር ግን ባለፉት ሶስትና አራት አስርት ዓመታት ይህ ነገር በከተማችን በጣም ተዳክሟል እና ኦልሞስት ጠፍቷል የሚባልበት እዛ ላይ ነው ያለው። እንግዲህ ሌሎች ሀገሮች እንዲህ አይነቱን ሙዚቃ አልተውትም እኩል እያሳደጉ ሁሉም ጥበብ እኩል እያደገ በመጣበት ሰዓት፣ እኛ ሀገር ግን እኛ በሙዚቃ አካባቢ ዋናን ባንድ እንለዋለን በአንድ ሰው ብቻ በሚሰራ ሙዚቃ ዶሚኒት የመደረጉ ሁሉ ነገር ወደኋላ እየሄደ እየሄደ እንደተነሳንበት እንደ ጅምሩ ሳይሆን ወደ ኋላ እየቀረን በመምጣታችን ይሄ ቁጭት የፈጠረው ስራ ነው እና በስራው እንግዲህ የተሻለ ነገር አድርገናል። ምክንያቱም ናቹራል ሳውንድ የተፈጥሮ ድምፅ ያላቸውን መሳሪያዎች ቀርተናል። በጣም እውቅና ትልቅ ሙያዊ ችሎት ያላቸው ሰዎች ናቸው እዚህ ውስጥ የተሰባሰቡበት ውጤታማነቱ እንግዲህ መጨረሻ ላይ ደግሞ ሙዚቃን በደምብ ደረጃውን የጠበቀ ለማድረግ በሀገራችን እጅግ አንጋፋ የሆነው የሚክስንግ እና የማስተሪንግ ባለሙያ በሙዚቃ ባለሙያ በአጠቃላይ አበጋዙ ክብረ ቅሾታን የሰራው እና ባለው ስራ እኔ በግሌ ረክቻለሁ። ከፍ አድርገህ ነው የጀመርከው፣ የሙያ ጅማሬህን በመምህርነት በእርግጥ ቆይተሃል። ነገር ግን በዚህ በሙዚቃው ዓለም ውስጥ ለአድማጭና ለተመልካች የሚሆኑ ስራዎችን በማቅረብ ጀማሪ ትመስለኛለህ። ከፍ ብለህ እንደመጀመርህ ቀጣይ ኃላፊነቱም ነበድ የሚል ይመስለኛል። ምን አይነት ስራዎችን ነው ከአንተ የምንጠብቀው? እንግዲህ እስካሁን ባሳለፍኩባቸው በተለይ ካሬ በሙዚቃ ትምህርት ቤት ተመረቄ ማስተማር ጀምሬ እስካሁን ባለው ጊዜያቶች ውስጥ የተለያዩ ስራዎችን ሰራ ነው የሰራው። እንግዲህ መስስ ዲጂታል ፕሮጀክቶች የሚያዝነው እና ከነዚ ውስጥ ሁሉም ደግሞ የተለያዩ ነገሮች እንዲሆን ይፈልጋለሁ እና ከዚህ ውስጥ አንዱ ነው። ይህንን መድገም አልፈልግም። አሁን የሰራ ነው ማድረግ የሚፈልግ ምንድነው ይህንን ማሳደግ። በቁጥር ሊሆን ይችላል፣ በአይነት ሊሆን ይችላል። በተለይም ደግሞ የሀገራችን የሙዚቃ መሳሪያ አሁን ስን በፊት ለፊት ከምናውቃቸው ከክራርና ማስንቆ በተሻገረ መልኩ ብዙ ሙዚቃ መሳሪያ አለን። ሀብት ያለን ሀገር ነን። ወደ ደቡብ ብንሄድ ከትንፋሽ መሳሪያ፣ ከክር መሳሪያ ጀምሮ የተለያዩ ፕላክ የሚደረጉ መሳሪያዎች እንደ ዲታ ብዙ መጥራት ይቻላል እነዚህን ሁላ አቀናጅተን ሲውዝ አድርገን ከኛ ሙዚቃ ጋር እጅግ ቁጥሩ ከፍ ባለ ውጭ ሀገር እንደምናየው፣ በሌላ ዓለም እንደምናየው ከሰባት ከመቶ ሀያ ኦርኬስትራ እናያለን እና ይህንን ነገር በእርግጥ እንዲህ አይነት ኃላፊነት የተቋሞች ሊሆኑ ግን ያው ከማንም ሳንጠብቅ እዚህ ላይ አብዛኞቹ ሙዚቀኞች በቅንነት ያደርጉት ስለሆነ እንደገና እነዚህን በማስተባበር ሌሎች ሰዎችን በማከል ተለቅ ያለ ገዘፍ ያለ ስራዎች ሀገራዊ ስራዎች ስም የሚያስጠሩ ስራዎች ለመስራት ይቀዳለን። ዮኤል በአሁኑ ሰዓት እንቅስቃሴ ኢትዮጵያ ውስጥ ተገድበዋል። ብዙ ሰዎች ራሳቸውን ከኮቪድ አስራ ዘጠኝ ለመጠበቅ በማሰብ በቤታቸው ውስጥ ነው የሚውሉት። አርቲስቶችን የሙዚቃ ሰዎችን በቀላሉ ማግኘት ይከብዳል። ካገኙ በኋላም ደግሞ እንደዚህ ሰብሰብ ብለው ኪነጥበባዊ ስራን ለማበርከት መሞከርም የራሱ ፈተና አለው። ምን ያክል ፈታኝ ጊዜ ያሳልፋችሁ? ይሄን ስራ በመስራት ውስጥ ምን የማትረሳቸው ገጠመኞች ውስ አሉ? የሁለት ዘመን ሙዚቀኞችን ያገናኘኸው፣ የተገናኛችሁበት ሰዓት ደግሞ ያን ያህል እንቅስቃሴና አብሮ መቆምም የማይመከርበት ነው። እንግዲህ እዚህ ላይ ትክክል ነው። በጣም ፈታኝ ነው። ምክንያቱም ያው በሽታው አሳሳቢ ነው፣ በቀላሉ የሚዛመት ነው። ከዛ ውጭ እንግዲህ ሁሉም እዚህ ሙዚቃ ላይ የተሳተፍን ሰዎች ሁሉም ቤተሰብ አለው የራሱ ህይወት ብቻ አይደለም። በግሌ እናት አለችኝ አረጋን እናት አያት አለችኝ፣ ወንድም አለ ቤት ውስጥ እና ኃላፊነት ነው። የራሱ ህይወት ብቻ አይደለም። ሌሎቹም ደግሞ እንደዚሁ ልጆች ያላቸው ቤተሰብ ያላቸው ሰዎች ናቸው። እና ነገር ግን እንግዲህ ሪስክ ተወስዶ ማለት ይቻላል ከጥንቃቄ ጋር ኃላፊነት ተወስዶ እዚህ ውስጥ መሰራት አለበት። እኛ በዚህ ሰዓት አርቲስቶች ዝም ማለት የለብንም ብለን ይህን ስራ ለመስራት ወደፊት መጥተናል። እንግዲህ ግን ነገር ግን ይህን ስል ጥንቃቄ አላረግንም ለማለት አለ ምክንያቱም ለምሳሌ የኦዲዮ የድምፅ ቀረፃውን ስንመለከት በተመጠል ነበር ስቀዳይ ነበረው አንድ በአንድ እና በሚመጡበት ሰዓት በስነስርዓት ማስክ እያደረጉ ሳኒታይዘርና አልኮል ከመግባታቸው በፊት እየተጠቀሙ እንዲሁም ጫማም እያለቀን ወደቤት ውስጥ ወደ ስቱዲዮ በመግባት ከፍተኛ ጥንቃቄ አድርገናል። ትንሽ አስቸጋሪ ሁኔታ የተፈጠረብን መጨረሻ ላይ የምስሉን ቀረፃ የምናደርጉበት ወቅት ነው። ይህን ስራ በዋነኝነት ስንሰራው ወይም ስሰራው ለዚህ ዘመን ብቻ እንዲሆን ስላላሰብም ማለት ማስክ አድርገን ጓንት አድርገን መታይቱም እጅግ በግሌ አላመንኩበትም እና ጥቂት ርቀት ለመጠበቅ ሞክረናል። እንግዲህ ይሄ ትልቁ ፈተና ነው እዛ አካባቢ የነበረው ነገር ግን እዛም ቢሆን በቂ የሚባል ጥንቃቄ እያደረግን ነው እየሰራ ነው። ስለ ኮቪድ መናገር ፈልገናል፣ ግን መናገር የፈለግነው በግልጽ ቃሉን እየጠራን ማስክ እያደረግን ጓንት እያደረግን ኮቪድ አስራ ዘጠኝ እያለን እጃችን ልታጠብ ያለን ሳይሆን ገና የሙዚቃ ቪድና ካያችሁት ጠጥ ብሎ ነው የጀመረ ሙዚቃው እና ሁሉም ነገሩ ኮረንታይን ላይ ነው ሁሉ ሰው ቤቱ ገብቷል። ይህን በተለያየ መንገድ እያንጸባረቀን ውስጡና መስተሳሰቡን መረጋዳቱን በተለያየ ስቶሪ ሰርተን ድራማ ሰርተን ሙዚቃ ውስጥ ለማሳየት መከረናል እና እንግዲህ የተቻለን ጥንቃቄ ሪስክ ወስደን ታችን ላይ ማለት ይቻላል ይህን ጥበባዊ ስራ ለሀገር ለማበርከት ሰርተናል። ምንም የገጠመን ተግዳሮት የለም፣ ከአንድ ተግዳሮት በስተቀር። እሱ ምንድነው? ቪዲዮን በመቅረጽ ላይ ያለን በተለይ አንድ አነስተኛ ሻይ ቤት ውስጥ የምንወስደው ፒክቸር ነበረ። እዛ ላይ ሁለት ሰው ብቻ አድርገን እንዳያችሁት ሊቀም ኳስ ናቸው የሚተውኑልኝ። እና እሳቸው ቁጭ ብሎ በቴሌቪዥን ዜና እየተከታተሉ ያለበት ምስል አለ። ይህም በምንቀርጽበት ሰዓት ውስጥ በእርግጥ ሰው አልነበረም። ነገር ግን እኛ ሳናቅ ከቤት ውጭ በርካታ ሰው ነበር እና ሰው መንገድ ላለ ዶሮማ ነቂ አካባቢ ነው የሚረዙ እና የዛ ሰፈር ሰው ግር ብሎ እያየ በነበረበት ሰዓት እንግዲህ ፖሊሶች መጥተው ለጊዜ ወደ ጣቢያ ሚወስደውን ምክንያቱም ከአስቸኳይ ጊዜ አዋጁ ጋር ትንሽ የሚጸረር ስለሆነ በእርግጥ እኛ ፈቅደን ያደርግነዋል። ለውጫ ያለው ነገር ማየት ስላልቻለ ነገሩ ወዲያው እንዲያልፍ ሆኗል። እንዲህ አይነት ክስተቶች ነበሩ። ጥቂት ይየል መንግስቱ ቅኔ ነው ሀገር አንጋፋና ወጣት የሙዚቃ ሰዎች የተሳተፉበት ስራ ደራሲ፣ አቀናባሪ እንዲሁም ደግሞ የቪዲዮ ማዘጋጅ ነህ። በጣም አመሰግናለሁ። ቀሪ ዘመንህም በስኬት እና በመልካም ነገሮች የተከበበ እንዲሆን መኝልሃለሁ። መልካም ምሽት ይሁንልህ። እሺ፣ ይህን ከልብ አመሰገናለሁ ስለጋበዛችን። እግዚአብሔር ያክብርልን። Money, money. ከጥቂት ቀናት በፊት በኮቪድ-19 ቫይረስ ስርጭት ምክንያት ኢትዮጵያ ውስጥ የደም ለጋሾች ቁጥር እንዳሽቆለቆለ ነገርናችሁ ነበር። አሁን ላይ ግን ብሔራዊ የደም ባንክ የለጋሾች ቁጥር እየበረከተልኝ ነው ብሏል። ስመኝሸ ቆየ። የዓለም ስጋት በሆነው የኮሮና ቫይረስ ስርጭት ምክንያት በአስደንጋጭ ሁኔታ ቀንሶ የነበረው የደም ለጋሾች ቁጥር ባለፉት ሶስት ሳምንታት ውስጥ ትልቅ መሻሻል አሳይቷል። የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር አቶ ያረጋል በንቲ ለቪኦኤ እንደገለጹት በለጋሾች ቁጥር መመናመን ምክንያት ትልቅ አደጋ ውስጥ ወድቆ የነበረው የደም ባንክ በተከታታይ ባደረገው ሕብረተሰቡን የመቀስቀስ ስራ ወደ ባንኩ እየሄደ ደም የሚሰጠው ሰው ጨምሮ የደም ክምችት አስራ አምስት ሺህ መድረሱን ያስረዳሉ። አሁን አገሪቱ ውስጥ ባሉ በሁሉም ደም ባንኮች ውስጥ ታይቶ በማይታወቅ ሁኔታ ወደ ደም ባንኮቹ የሚሄደው ሰው ቁጥር ነው የጨምረው። ይሄ ማለት ደም ባንኮቹ አይደሉም፣ እየወጡ በልፋት በጥፋት እየመጣ አይደለም። ሰው አዌርነሱ እና ጥሪው ገብቶት ወደ ደም ባንኮቹ እየመጣ ነው ያለው። ይህ ቁጥር አሁን በሁሉም ደም ባንኮች በሚባል ደረጃ አንዳንድ ደም ባንኮች ያው ከመንገድ በጣም ወደ ውስጥ ገባ ያሉ ናቸው። መንገድ ዳር አይደሉም። አንድ ከተማ ውስጥ ሀዋሳ ከተማ ውስጥ ያለን ደም ባንክ የሀዋሳ ከተማ ነዋሪ አብዛኛው ነው አያውቁ። አሁን ግን ደም ባንኩ የቱ ጋር ነው እያለ ሰው ራሱ እየፈለገ እየሄደ ደም እየለገሰ ነው ያለው። እንዲህ አይነት ጊዜ በደም ባንክ ታይቶ ማይታወቅ የኮሮና ቫይረስ ኢትዮጵያ ውስጥ ከመግባቱ በፊት አዲስ አበባ ውስጥ በየዕለቱ ከ300 እስከ 350 ደም እንዲለገስ ይፈለግ ነበር። በኮሮና ቫይረስ ምክንያት ግን ሆስፒታሎች በቀጠሮ የሚደረጉ ቀዶ ጥገናዎችን በመቀነሳቸው የደም ፍላጎቱ ወደ 150 ወርዶ ነበር። የደም ባንኩ ግን ይህንንም ለማሟላት ትግል ላይ ነበር ያሉት አቶ ያረጋል አሁን ግን ባንኩ በ50 ዓመቱ አይቶት የማያውቀው ሰው ቁጥር በቀን ውስጥ በፈቃደኝነት እየሰጠ ነው ይላሉ። በኢትዮጵያ እንግዲህ አዲስ አበባ ያለው ደም ባንክ ሀምሳ ዓመቱ ነው። በሀምሳ ዓመት ታሪክ ውስጥ በቀን እንደዚህ በሩቲን ሰዎች ካምፔን ተዘጋጅቶ ካምፔን ማለት በዘመቻ መልክ የትንሽ ጊዮርጊስ ስፖርት ክለብ ደጋፊዎች ተብሎ ወይም የሮትራክት አቦጊዳ ክለብ ተብሎ ወይም የትራንስፖርት ክለብ ተብሎ ወይም የሮትራክት ወይም የሙስተቅበል ካልሆነ በስተቀር ዝም ብሎ ሰዎች በራሳቸው ፍላጎት እየመጡ እንደሚየለገሱ ሰባት መቶ ሰው ደም ለግሶ አያውቅ እንደዚህ አይነት ቁጥሮችን ያየንበት ነው። ይህ የአንድ ቀን አይደለም ሶስት አራት ቀንም ከዛም በላይ የሆኑ ቀኖች ላይ ከሰባት መቶ በላይ ሰዎች ደም ለግሰዋል። በጣም በስድስት መቶ እና አምስት መቶ በጣም በአብዛኛዎቹም ቀኖች እንደዛ ነው ያለፉት። ደም በባህሪው ከሳምንታት በላይ መቆየት አይችልም ያሉት አቶ ያረጋል ባንኩ የደም ክምችቱ ከሚፈለገው በላይ ከሆኑባቸው ከተማዎች ወደ ሌሎች ከተሞች እያዘዋወረ በመላው ሀገሪቱ በቂ የደም አቅርቦት እንዲኖር እያደረገ መሆኑን ጠቁመዋል። በኮሮና ከሚሞተው በበለጠ በደም ማጣት የሚሞቱ እናቶች ቁጥር እንዳይጨምር ጥንቃቄ ይደረግ በማለት ጥሪ አቅርቦ የነበረውና ሰማኒያ በመቶ የደም ለጋሾቹ በመቀነሳቸው ደም የሚያቀርብላቸው ሀያ አምስት ሆስፒታሎች ሙሉ ለሙሉ የቀዶ ጥገና አገልግሎት እንዲያቋርጡ አድርጎ የነበረው የባህር ዳር ደም ባንክ ነው። የባንኩ ኃላፊ አቶ ምትኩ ሽፈራው እንደነገሩን በቀን እስከ አራት መቶ የደም ለጋሾች የነበረው ባንኩ በኮሮና ቫይረስ ምክንያት ቁጥሩ ወርዶ አምስት በመድረሱ ሕዝባዊ ጥሪ ተላልፎ ባለፉት ሁለት ሳምንታት እስከ ስድስት መቶ ስልሳ ዘጠኝ ደም መሰብሰብ ችሏል። በአሁኑ ሰዓት ሆስፒታሎች ላይ በሚፈልጉት አግባ በሚፈልጉት መጠን በጣም በቂ የሚባል የደም አቅርቦት ሰጠናል። ለዛም ሲባል ለሁሉም ሆስፒታል መጀመሪያ እንዲሰረዝ ከጻፍም በኋላ አሁን ደግሞ መጀመር እንዲችሉ በደም ምክንያት ሌሎች የኮሮና የመንግስታዊ የራሳቸው አቅም እንዳለው ነው። በደም ምክንያት ግን ምንም አይነት ስራ ማቆም እንደሌለባቸው እና እኛም በቂ ደም በፈለጉት ጊዜ ማቅረብ እንደምንችል ደብዳቤን ጽፈናል፣ እየሰጠንም ነው። በአሁኑ ሰዓት እኛ እኛ ባህር ዳር ሀያ ሶስት ሀያ አምስት ብቻ ሳይሆን እንደ አማራ ክልል ያሉ ሆስፒታሎች ሙሉ ለሙሉ የደም አቅርቦት በቂ በሚባል ደረጃ አላቸው። አቶ ምትኩ አሁን ያለው በቂ ክምችት አስተማማኝነቱ ለሁለት ሳምንት ነው። ደም አንዴ ተሰብስቦ ለረጅም ጊዜ የሚቀመጥ ባለመሆኑ የደም ባንኩ በየሳምንቱ በቂ ለጋሾችን ይፈልጋል ይላሉ። ግን አሁንም የምንፈረው ነገር አሁንም እንግዲህ ደም አንዴ አንድ ሺ አንዴ አስር ሺህ ተሰብስቦ ለሶስት፣ ለአራት፣ ለአምስት ወር ይሁን ማለት የማይቻል ነገር ነውና ኤክስፓየር ዴትም ስላለው ግዴታ በየቀኑ ለጋሽ መኖር ግድ ይላል። ግዴታ በየሳምንቱ ደም ካልተሰበሰበ እዚህኛው አሁን ራይት ነው ባለንበት ሳምንት ደም ካላሰባሰብን የዚህ ያልሰበሰብነው ደም ዕዳ የምንከፍለው የዛሬ ሁለት ሳምንት። ስለዚህ ሁሌም በየሳምንቱ የደም ለጋሽ ቁጥር በትንሹ ሶስት መቶ ሰው ያስፈልገናል። በኮሮና ቫይረስ የተያዙ ኢትዮጵያውያን ቁጥር በየጊዜው እየጨመረ በሚገኝበት የሶማሌ ክልል የሚገኘው የጅጅጋ ቅርንጫፍ ደም ባንክም የኮሮና ቫይረስ ከመግባቱ በፊትም ያገኝ ከነበረው የደም ለጋሾች ቁጥር በላይ እያገኘ መሆኑን የነገሩን ደግሞ በሶማሌ ክልል ጤና ቢሮ የደም ባንክ ስራ ሂደት ኃላፊ አቶ ዚያድ ኑር አብዲ ናቸው። በተለይ ሶም ጊዜ ገብቷል፣ ኮሮናም ገብቷል። ቁጥሩ በጣም ተቀንሶዋል። እንዴት እናርገብ ስንል እያንዳንዱ ህዝቡን ግንዛቤ ለመለወጥ ግንዛቤ ለማስከበር ደም ከለገሰ ሰው ምንም እንደባይሆን ኮሮናና ደም ለመለገስ እንደማይገናኙን እንደማይ በደንብ ለማስተማር ካስተማርናቸው በኋላ በወር ስንሰባሰብ የነበረው ደም ቁጥሩ በጣም ጨምሯል። ምክንያቱም ካሁን በፊት በወር አምስት መቶ ከሰባት መቶ ስናሰበስብ የነበረው አሁን ቁጥሩ ከአንድ ሺ ሶስት መቶ በላይ ሆኗል ማለት ይቻላል። ዳታው እንደ ሪኮርዱ ስናይ ማለት ነው። እና ግንዛቤው በጣም ስለጨበጡ ህዝቡ፣ የህዝብ እንቅስቃሴው ስለጨመረ ኮሮና እና ደም ለመለገስ እንደማይገናኝ በደንብ ስላሰማር ናቸው። አሁን ባለው ሁኔታ በጣም አሁን የደም ለገሰቹ ቁጥር እየጨመሩ ነው። የኮሮና ቫይረስ በፈጠረው መደናገጥ ህብረተሰቡ ደም ከመስጠት በታቀበበት ወቅት ግንባር ቀደም ሆኖ በፈቃደኝነት ደም ከለገሱ የአዲስ አበባ ነዋሪዎች አንዱ ዮናስ ታደሰ ነው። ዮናስ ደም በችግር ጊዜ ብቻ ሳይሆን በቋሚነት መለገስ አለበት ይላል። ደም ብዙ ማህበረሰብ ዋነኛ ችግር ምንድነው? የእርሱ ቤተሰብ ወይም የቅርቡ ሰው ካሞ ካላስፈለገ በቀር ሰዎች ለሌላ ሰው ደም የሚያስፈልጋቸው የሚመስለው ያለው አይመስለኝም። ሰዎች ብዙ ጊዜ በቤተሰቦቻቸው ወይ ደም ፈልገው ሄደው ቃልን አገልግሎት ካገኙ ከዚያ በኋላ ተመልሰው ወደ ደም የመከር ፕሮግራም ውስጥ የሚገቡ ደም ህይወት ነው ምንም ጥያቄ የለ አንድ ሰው አራት መቶ አምሳ ሊትር ሚት በምንሰጥበት ሰዓት ላይ ሰው ከማደር እንዳለፈው ውስጣቸው እርካታ አለ ሰላም እናገኛለን ደም ደሚጠት ማንም ሰው እድሞ አስራ ስምንት አመት ከሚለዋነ አር ኪሎ ከአርባ አምስት አመት ከአርባ አምስት ኪሎግራም በላይ ከሆነ መፍጠት ይችላል ደም ሲያጥር በጤና ተቋማትና በበሽተኞች ላይ የሚፈጥረው ጫና እጅግ ከፍተኛ ይሆናል፣ የሚሉት የደም ባንክ ኃላፊዎቹ ለሚቀጥሉት ሁለት እና ሶስት ሳምንታት በቂ የደም ክምችት መፍጠር ቢቻልም የደም አገልግሎት ዘመን በጣም ውሱን በመሆኑ ሰዎች በየጊዜውና በየዕለቱ ደም መለገሳቸውን እንዳያቋረጡ ጥሪ አስተላልፈዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አብረን ስላመሸን እኔ አስተናጋጃችሁ ሀብታሙ ስዩም፣ እንዲሁም ደግሞ አቀናባሪው ኤልያስ አስማረ እጅግ አመስጋኞች ነን። የነገሰ ይበለን። ደህና እደሩ። i reach in my loo i am not gonna